የሶማሊያው ፕሬዚዳንት ሙሐመድ አብዱላሂ ሙሐመድ ስልጣን ከያዙ ሶስት ወር ሊሞላቸው ጥቂት ቀናት ናቸው የሚቀሩት። በተመረጡ በጥቂት ቀናት ውስጥ ሳውዲ አረቢያን ነበር የጎበኙት። ከዚያም በተባበሩት አረብ ኤምሪቶችና በቱርክ ይፋ ጉብኝት አድርገዋል። ኬንያም ነበሩ። የፕሬዝዳንቱ የኢትዮጵያ ጉብኝት ከእርሳቸው ከቀደሙት የሶማሊያ ፕሬዝዳንቶች በተለየ መዘግየቱ አንዳንድ ጥያቄዎችን ማጫሩ አልቀረም። ምክንያት ሊሆኑ ይችላሉ የተባሉ አንዳንድ መላምቶችም ሲሰነዘሩ ቆይተዋል። ከመካከላቸው ኢትዮጵያ የእርሳቸውን ፕሬዝዳንት መሆን አለመፈለጓ ሊሆን ይችላል የሚለው ይገኝበታል። ለንደን የሚገኘው ሶማሊያዊ ጋዜጠኛ ሊበን አህመድ ይህን አይቀበልም። ጋዜጠኛው እንደሚለው የዚህ ሳምንቱ የፕሬዝዳንቱ ጉብኝት እነዚህን መላምቶች የሚያፈርስ ነው። አዎ፣ እርግጥ ነው ከቀዳሚዎቹ ፕሬዝደንቶች የመጀመሪያ ጉብኝቶች ጋር ሲነጻጸር የእርሳቸው ዘግየት ብሏል። እንደሚመስለኝ ፕሬዝደንቱ ከጸጥታ ፈተናዎች አንስቶ እስከ መንግስት ምስረታ ድረስ ብዙ የተጠመዱባቸው ጉዳዮች አሉ። የኢትዮጵያው ጉብኝት አራተኛ ይፋ ጉብኝታቸው ነው። ይህም ትንሽ እንጂ በጣም አልዘገየም። የኢትዮጵያ መንግስት በ2017 የሶማሊያ ምርጫ ላይ ፖሊሲው ገለልተኛ እንደሆነ በይፋ አስታውቋል። እንደሚመስለኝ ያ ለሚሰጠው መላምት ሁሉ መነሻ ሊሆን ይገባል። ፕሬዝደንቱ የተደረገላቸው አቀባበል፣ የፕሬዝደንቱና የኢትዮጵያው ጠቅላይ ሚኒስትር ንግግር የኢትዮጵያና የሶማሊያ ግንኙነት ወደ አዲስ ምዕራፍ መሸጋገሩን ግልጽ ያደርጋል። በአሁኑ ጊዜ በሶማሊያ ሀያ ሺህ የሚደርስ የአፍሪቃ ህብረት ጦር ይገኛል። ከመካከላቸው ስድስት ሺህ ያህሉ የኢትዮጵያ ሰራዊት ነው። ወታደሮቿን ሶማሊያ ያዘመተችው ኢትዮጵያ ለሶማሊያ መረጋጋት ትልቅ ሚና የምትጫወት ሀገር ናት ይላል ጋዜጠኛ ሊበን። በእርሶ አገላለጽ ኢትዮጵያም ሆነች ሌሎች የአካባቢው ሀገራት ለሶማሊያ መንግስት በጣም አስፈላጊ ናቸው። ወደ ሱማሊያ ቤተ መንግስት ቪላ ሱማሊያ የሚመጣ ማናቸውም የሶማሊያ ፕሬዝደንት ከኢትዮጵያ ጋር ብቻ ሳይሆን ከሌሎች ጎረቤት ሀገራት እንዲሁም የሶማሊያ የፖለቲካ ጉዳይ ከሚመለከታቸው ሀገራት ጋር ጠንካራ ግንኙነት መፍጠር ይኖርበታል። ፕሬዚደንቱ በአሁኑ ጉብኝታቸው የኢትዮጵያ ወታደሮች ለቀዋት ሲወጡ አልሸባብ የያዛትን ኤልቡርን ኢትዮጵያ መልሳ እንድትቆጣጠር መጠየቃቸውን ሰምቻለሁ። ስለዚህ የኢትዮጵያ እዚያ መገኘት የኢትዮጵያ እርዳታ በአሁኑም ሆነ በቀድሞ ፕሬዝደንቶች ዘመን እጅግ ጠቃሚ ነው። ፕሬዚዳንት መሐመድ አብዱላሂ እንደተመረጡ ለአሸባብ ተዋጊዎች እጃችሁን ስጡ የሚል ጥሪ አስተላልፈው ነበረ። በምላሹ ጦርነት ያወጀባቸው አሸባብ ስልጣን ከያዙ ወዲህ በሶማሊያ ጥቃቱን አጠናክሮ ቀጥሏል። በከትናንት በስቲያው የአዲስ አበባ ጉብኝታቸው ፕሬዝዳንቱ በሰጡት መግለጫ ሀገራቸው አሸባብን የማሸነፍ ሁሉን አሳታፊ እቅድ ማውጣቷን አስታውቀዋል። በሽታ ያሉትን አሸባብን ድል የማድረግ እቅዳቸው የአካባቢውን ሀገራት ድጋፍ እንደሚሻም አሳስበዋል። አሸባብን ድል ለማድረግ ያቀዱት ደግሞ በሁለት ዓመት ውስጥ ነው። ይህ እንዴት ገቢራዊ ሊሆን ይችላል? ጋዜጠኛ ሊበን ፕሬዝዳንቱ አሁን አዲሱን የሶማሊያ የጸጥታ አወቃቀር ማለትም ሁሉን አሳታፊ የሶማሊያ ጦር ለመመስረት እየታገሉ ነው። በቅርቡ ዓለም አቀፉ ክራይሲስ ግሩፕ የፖሊሲ ምክሮች አቅርቧል። እቅዱ ሁሉን አቀፍ የሶማሊያ ጦር ማቋቋምና በሶማሊያ የአፍሪካ ህብረት ጦር የአሚሶምን ቁጥር መቀነስ ነው። አሚሶም ሲቆጣጠራቸው የቆየውን አካባቢዎች የሶማሊያ ጦር እንዲረከብ ነው እቅዱ። ስለዚህ ፕሬዚደንቱ ሁሉን ማሳተፍ የሚችል የሶማሊያ ጦር መመስረት ከቻሉ፣ እቅዳቸውን ሙሉ በሙሉ ባያሳኩም ወደ ግባቸው ሊቃረቡ ይችላሉ።